ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከመድረክ የወቅቱ ሊቀመንበር ጋር መሠረታዊ በሆኑ ፖለቲካዊ ችግሮች ላይ ለመነጋገር መወያየታቸው ተነገረ። እስካሁን ግን ከገዢው ግንባር ተጨባጭ እርምጃ እንዳልተወሰደ የመድረኩ መሪ አስታውቀዋል። ኢህአዴግ በአስቸኳይ ጊዜ አዋጁ በኩል ወደ ቀድሞ ሁኔታ ለመመለስ የፈለገ እንደሚመስልም ግምታቸውን ገልጸዋል። ባለፉት ጥቂት ቀናት ውስጥ በኮንሶ ብቻ ከአምስት መቶ በላይ ሰዎች መታሰራቸው በጋምጎፋ ዞን የፓርቲ አመራር አባላት መያዛቸውም ተሰምቷል። መለስካቸዋማ ካቸማ ተከታዩን ልኳል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ትናንት አመሻሹ ላይ ከቪኦኤ ጋር ባደረጉት አጭር ቆይታ ከአንድ ወር በፊት የሀገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ከዚያም ወዲህ ጠቅላይ ሚኒስትር ኃይለማርያም ደስ ደሳለኝ ለፓርላማ ያደረጓቸውን ንግግሮች በመንተራስ መድረክ ለጠቅላይ ሚኒስትሩ ደብዳቤ መጽሐፉን ገልጸዋል። የደብዳቤው ይዘትም የሀገሪቱ ፕሬዚዳንትም ክቡር ጠቅላይ ሚኒስትርም እንደተናገራችሁት በመሠረታዊ ጉዳዮች ላይ ከተቃዋሚዎች ጋር ተቀምጠ እንወያያለን በተባለው በእኛ ወገን ለመነጋገር ዝግጁ ነን እና መቼ እንገናኝ የሚል እንደነበረም አብራርተዋል። ለዚህ ደብዳቤ በጽሑፍ የተሰጠ መልስ እንደሌለ የተናገሩት ፕሮፌሰር በየነ በጠቅላይ ሚኒስትር ኃይለማርያም ጥሪ የአንድ ለአንድ ንግግር ማድረጋቸውን ግን ይፋ አውጥተዋል። በአሁኑ ጊዜ ይህንን ግልጽ ማድረጉ ብዙም ምስጢር ማባከንም አይመስለኝም። ጠቅላይ ሚኒስትሩ አንድ ለአንድ ከኔ ጋር ተቀምጠው ተነጋግረዋል። ይሄ ከተደረገም አንድ ወር አልፎታል። እዚያ ግንኙነታችንም፣ አዎ ከተቃዋሚ ፓርቲዎች ጋር መሰረታዊ በሆኑ የፖለቲካ ምህዳሩን እስካሁን ድረስ ተደራሽ ባላረጉ ችግር ፈጣሪ በሆኑ ጉዳዮች ላይ ለመነጋገር ፈቃደኛ ነን ብሎኝ እኛም ያለዜ ዝግጁ መሆናችንን እንደገና ለጽሑፍ የጻፍነውን በቃልም በማስረገጥ ተለያየን። ከዚያ ወዲህ አንድ ወር አልፏል። እስካሁን ድረስ ምንም የረባ ግንኙነት አልተፈጠረም። የመድረክ ሊቀመንበር ኢህአዴግ ከተቃዋሚዎች ጋር አድርጋለሁ ያለው ውይይትና ድርድር ይህን ያህል መዘግየቱ የፈጠረባቸውን ስሜትም አልሸሸጉም። እንግዲህ ነገሩ ያው አንድ ለአንድ የራሳቸውን ግንዛቤ ለመጨበጥም እኛ ምን እንድናስብም ምን አይነት አቅጣጫ እንደምናቅድም ለመመዘን፣ ለመገምገም ለብቻ የተደረገ ግንኙነት ይመስለኛል። ይህ እንግዲህ በፓርቲያቸው ውስጥ ሳይታወቅ አይቀርም። ምክንያቱም እኔ እንደውም ስለዚህ ጉዳይ እንደ ምስጢር ይዘው ከዲፕሎማቶች ነው የሰማሁት ከጠቅላይ ሚኒስትሩ ጋር ተገናኝታል ነበረም እንደ የሚል ከዲፕሎማቶች ነው የሰማሁትና እኔም ይሄ ነገር ዝም ብለ የያዘው ተብዬ ይሆናል በሚል መልሰል ሰጠሁም፣ ለዚያ ለጠየቀኝ ዲፕሎማት ማለት ነው። ፕሮፌሰር በየነ አክለውም ይደረጋል የተባለውን ውይይት ዛሬም እየጠበቁት እንደሆነ፣ ግን ደግሞ በመንግስት በኩል እየተወሰደ ነው ባሉት እርምጃ መሰረት በኢህአዴግ በኩል ይኖራል ስላሉት ሀሳብ ያላቸውን ግምትም ተናግረዋል። ስለዚህ እየጠበቅ ናቸው ነው መቼ ተገናኝተን እንናገር መፍትሄ ፍለጋው እንደው ዝም ብሎ ሁኔታዎቹ ተረጋግተው በዚህ በአስቸኳይ ጊዜ አዋጁ ምክንያት ወደ ቀድሞው የተረጋጋ ማለትም በትምህርት ጥቅስ ሁኔታ ይመለሳል በሚል ተስፋ ነው እየተንቀሳቀሰው ያሉት እና ይሄ መዘግየት ላይ ላሁን ሲታይ የኢህአደግ አመራር መረጋጋትን አሳይቶ ቀስ እያለ እርምጃዎቹን የመውሰዱ ነገር ስህተት አይደለም ወይ? ሁኔታውን በአግባቡ ያለማንበብ ነው አድርገን ብኛ ወገን የምንወስደው። የአስቸኳይ ጊዜ አዋጁ ከታወጀ በኋላ የተፈጠረውን ሁኔታ በተመለከተም ፕሮፌሰር በየነ ለቪኦኤ ሰፋ ያለማብራሪያ ነበር የሰጡት። እጅግ ብዙ የመድረክ አባላት በስር ላይ እንደሚገኙና የተወሰኑት ፍርድ ቤት እንደሚመላለሱ ዓለም ሁሉ የሚያውቁ ጉዳይ ነው ሲሉም ገልጸዋል። ከጥቂት ቀናት ወዲህ ግን በደቡብ ክልል በፓርቲ መሪዎች ላይ እየተፈጸመ ነው ያሉት እስራት ተባብሰዋል። በተለይ የመድረክ አባል የሆነው የማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲ የዞኑ አመራር በጋሞ ጎፋ ዞን በአሁኑ ጊዜ ባለፉት አምስት ቀናት ሶስት ክልሉ መሪዎቻችን ታስረውብናል። ለምሳሌ አቶ ዳዊት ሞርጋ የዞኑ ምክትል ሊቀመንበር ናቸው። አቶ ገረሱ ገመሻ የዞኑ ስራ አስፈጻሚ አባል ናቸው። አቶ ሚኪያስ ማጻ የዞኑ ስራ አስፈጻሚ አባልና እንደዚሁም በዛላ የድርጅታችን ሰብሳቢ ናቸው። በዚሁ ዞን ከምባ በተባለ አካባቢ የሚገኙ የፓርቲ መሪዎችም መታሰራቸውን ያስታወሱት የመድረክ ሊቀመንበር በኮንሶ ያለውን ሁኔታም እንደሚከተለው ነበር የገለጹት። አባልና ደጋፊዎች በብዛት ኮንሶ ውስጥ አሉን። በኮንሶ ወረዳ ቀድሞ ልዩ ወረዳ በሚባለው ብዙ ህዝባዊ እንቅስቃሴና ከመንግስትም ጸጥታ ኃይሎች ጋር ህብረተሰቡ እንደተጋጨ ይታወቃል። በአሁኑ ጊዜ በዚህ ከአስቸኳይ አዋጁ ወዲህ ባለፉት ሶስት ቀናት ደግሞ በተለይ ባሎቻችሁን አምጡ የት ነው ያሉት? ምሩን እየተባሉ ባሎቹ እንግዲህ ለስራ ጉዳይም ወደ ሌላ ገባብ የሚሄዱ ወይም ፍርሃት ገብቷቸውም ዞር ብለውም ይሁኑ የምናውቀው ነገር የለም ግን እነዚህ እናቶች፣ እህቶች፣ ወጣቶችም ሴቶች ጭምር በብዛት እየታሰሩ እንደሆኑ በየምሽቱ አስገድዶ በር ቤት እየተከፈተ እስካሁን ድረስ እኛ ከዚያ አካባቢ በደረሰን መረጃ ከ500 በላይ ባለፉት ሶስት ቀናት ታስረው ታግተው እንዳሉ፣ ስለዚህ በተለይ አሁን በዚህ በደቡቡ አካባቢ አዲስ ክስተት ሆኖ ያገኘ ነው። እነዚህ የጠቀስ ናቸው የጠቀስኳቸው ናቸው። የአስቸኳይ ጊዜ አዋጁ መሠረታዊ የሆኑ መብቶችን የማይነካ መሆኑ ቢገለጽም ብዙ አደናጋሪ ሁኔታዎች እንዳሉትና እየተፈጸሙ መሆኑን የገለጹት ፕሮፌሰር በየነ በአሁኑ ጊዜ የፓርቲ የዕለት ተዕለት ተግባራትን እንኳ ለመፈጸም ችግር እንደገጠመ ይናገራሉ። ስለዚህም ይሄ ነገር በእጅጉ አሳስቦን የእኛንም በዚህ በአስቸኳይ አዋጁም አማካኝነት ያልተገደበ የፖለቲካ ስራችንን እንዳንሰራ የተደረግንበት ሁኔታ ስላለ በዛሬው ዕለት ለኮማንድ ፖስቱ ደብዳቤ ጽፈን ገቢ አድርገናል። የደብዳቤውም ይዘት ስጠቃለል እነዚህ አባሎቻችን መሠረታዊ የሆነን ፖለቲካ እንቅስቃሴያችን የሚመሩ ስለሆኑ በአስቸኳይ እንዲፈቱ ጠይቀናል። ይሄንን ማስረገጥ ፈልጋለሁ። የአስቸኳይ ጊዜ ኮማንድ ፖስቱ ለመጨረሻ ጊዜ ይፋ ባደረገው መረጃ እንዳመለከተው በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች 11607 ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ